ከማህበረሰብ ለማህበረሰብ የተከበራችሁ በአውስትራሊያና ኒውዚላንድ ነዋሪ የሆናችው ውድ ኢትዮጵያውያንና ትውልድ ኢትዮጵያውያን ከሁሉ በማስቀደም በኢትዮጵያ መንግስት በካምቤራ የኢትዮጵያ ሚስዮን እና በራሴ ስም እንኳን ለሁለት ሺ አስራ አራት አመተ ምህረት አዲስ ዓመት በሰላም አደረሳቸው እያል። አዲሱ ዓመት የሰላም፣ የጤና፣ የድልና የብልጽግና ዓመት እንዲሆንላቸው እመኛለሁ። እየተገባደደ ባለው የሁለት ሺ አስራ ሶስት አመት ሀገራችን ኢትዮጵያ በብዙ መስኮች የተፈተነችበት፣ ነገር ግን በፈጣሪ ድጋፍና በቁርጠኛ ልጆቿ ብርታትና ድርድር ሁሉንም ፈተናዎች እንዳመጣጣቸው ተጋፍታ በአሸናፊነት እየተወጣች ወደፊት መራመዷን የቀጠለችበት ዓመት ነበር። በዚህ ጉዞ ውስጥ በውጭ የሚኖሩ ልጆቿ ድጋፍ ከምንጊዜውም በላይ ተጠናክሮ የታየበት፣ ኢትዮጵያውያን ሀገራቸውን ከፈተና ለመታደግ እና ለማሻገር ከጫፍ ጫፍ የተነቃነቁበት በአንድ ልብ ከእናት ሀገራቸው ጎን ተሰልፈው ስለ ሀገራቸው ኢትዮጵያ የተፋለሙበት፣ የሞገቱበት፣ የመከሩበት፣ የጻፉበት፣ ሰላማዊ ሰልፍ የወጡበት፣ አንጡራ ሀብታቸውን የለገሱበት፣ በአጠቃላይ ስለ ኢትዮጵያ ሁሉንም የሆኑበትና ኢትዮጵያዊ አለኝታነታቸውን በተግባር ያረጋገጡበት ዓመት ነበር እዚህ አውስትራሊያ ና ኒው ዚላንድ ነዋሪ የሆናቸው ኢትዮጵያውያን ና ትውልድ ኢትዮጵያውያን በዚህ የርብርብ ሂደት ውስጥ በተምሳሌትነቱ ሁሌም በታሪክ እየተዘከረ የሚኖር አሻራችሁን ያሳረፋችሁበት ልዩ አመትን ነበር የኮቪድ አስራ ዘጠኝ ተጽዕኖ ለመከላከል የታላቁ ህዳሴ ግድብ ግንባታን ለማሳለት በተለያዩ ምክንያቶች የተፈናቀሉ ወገኖቻችንን መልሶ ለማቋቋም የኢትዮጵያ ክብርና የሉዓላዊነት አርማ የሆነውን የመከላከያ ሰራዊታችንን ለመደገፍ በጦርነቱና በልዩ ልዩ ውጫዊ ጫናዎች ሳቢያ በኢኮኖሚያችን ላይ የሚደርሰውን አሉታዊ ተጽዕኖ ለመቋቋም የሚያግዝ ከፍተኛ መጠን ያለው ድጋፍ ለማሰባሰብ እንዲሁም በሚዲያው፣ በአካዳሚያው እንደዚሁም በመሳሰሉት ዘርፎች ለመረባረብ ለሀገራችሁ ያላችሁን ፍቅርና ድጋፍ በተግባር አዘጋጅታችኋልና ኩራት ሊሰማችሁ ይገባል፣ እያል ለዚህ ሁሉ ውለታችሁ በኢትዮጵያ መንግስት በሚኒስቴሮናችን እና በራሴ ስም የላቀ ምስጋናዬን ላቀርብላችሁ ወዳለሁ። በአዲሱ ዓመት ሀገራችን አሁን ከፊቷ የተደቀኑ ፈተናዎችን በድል ተወጣ ፊቷም ሙሉ በሙሉ ወደ ጀመረችው የሰላም የዲሞክራሲና የልማት ግንባታ የምትመልስበት በዚህም የቅርብና የሩቅ ጠላቶቿን በማሳፈር አንድነቷንና ሉዓላዊ ክብሯን በአስተማማኝ ሁኔታ አስጠብቃ የምትቀጥልበት ዓመት እንዲሆን እየተመኘው፣ ይህንኑ ለማረጋገጥ በሚደረገው የትግል ሂደት ውስጥ ሀብታችሁን እውቀታችሁንና መላ ኃይላችሁን የበለጠ በማስተባበር መረባረባችሁን እንድትቀጥሉ በዚህ አጋጣሚ ጥሪን አቀርባለሁ። በድጋሚ መልካም አዲስ ዓመት ይሆንላችሁ። አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።